አምላካችንን እናመሰግነዋለን። የዛሬው መልእክቴ የተመሰረተው በዮሐንስ ወንጌል ምዕራፍ 6 ቁጥር 35 እና 48 ላይ ነው። ቁጥር 35 እና 48ን እንደገና ደግሜ ያነብላችሁና አንድ ቃል ነው፣ 35 48ም ላይ ያለው። ከዛ በቀጥታ ወደ መልእክቱ እገባለሁኝ። እንዲህ ይላል ቁጥር 35 ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁል ጊዜ ከቶ አይጠማም ብሎ በአደባባይ ለህዝቡ ተናገራቸው። እና የዛሬው መልእክቴ ጌታ ኢየሱስ የህይወት እንጀራ የሚል ነው። ቤተ ክርስቲያን አንዱና ትልቁ ኃላፊነቷ እዚህ በምድርም ላይ የተቋቋመችበት ዋናው ምክንያት ጌታ ኢየሱስ ክርስቶስን እንድትሰብክ ነው። የጌታ የኢየሱስ ክርስቶስን ነገር እንድታውጅ ነው። የፓስተሮችን ክብር ግርማ፣ ወይም ደግሞ ልዩ ልዩ ችሎታ ወይም እውቀት ለመናገር አይደለም። ቤተ ክርስቲያን ያለችው ኢየሱስ ክርስቶስን ለመስበክ ነው። ጌታ ኢየሱስ ክርስቶስ የመጣው ለዚሁ ዓላማ ነው እና ታዲያ ማቴዎስ እዚህ ዮሐንስ ወንጌል ላይ ስለ ጌታ ኢየሱስ ክርስቶስ በጣም አስደናቂ ነገር ተጠቅሶታ ያላችሁ እና በአጠቃላይ በዮሐንስ ወንጌል ከዚህም በፊት ጠቀስ አድርጌላችኋለሁ። ሰባት ጊዜ እኔ ነኝ የሚሉ ቃሎችን ወይም የሚሉ አረፍተ ነገሮችን ጌታ ኢየሱስ ክርስቶስ ተናግሯል። እና ይሄ የመጀመሪያው ከሰባቱ የመጀመሪያው ነው። እኔ የህይወት እንጀራ ነኝ ማለት የህይወት እንጀራ እኔ ነኝ ነው ያለው ጌታ ኢየሱስ እና ምን ተብሎ ይታወቃል? ዘ አይ አም ሴይንግ ኦፍ ጂሰስ ክራይስት ተብሎ ይታወቃል። እና ሰባት ጊዜ በዮሐንስ ወንጌል ላይ ብቻ ተጠቅሶ ታያላችሁ። እዚህ ጋር እኔ የህይወት እንጀራ ነኝ። ምዕራፍ ስምንት የሚቀጥለው ሳምንት ወይም የወዲያኛው ሳምንት እናየዋለን። እኔ የዓለም ብርሃን ነኝ እንደዚህ እንደዚህ እያለ ጌታ ኢየሱስ ክርስቶስ ተናግሯል እና የዓለም ብርሃን እኔ ነኝ፣ የህይወት እንጀራ እኔ ነኝ እና ትንሣኤና ህይወት እኔ ነኝ፣ እንደዚህ እንደዚህ የሚሉ ቃሎች አሉ። እና እነዚህን ሰባቱንም በተከታታይ ማየት በጣም ጠቃሚ ነው ብዬ አምናለሁ። ግን ይሄ አይአም ወይም እኔ ነኝ የሚለውን ነገር ትንሽ ታሪካዊ እውነቱን ብነግራችሁ ጥሩ ነው። በመጀመሪያ በመጽሐፍ ቅዱስ ላይ ይሄ አይአም ወይም እኔ ነኝ የሚለው ቃል መጀመሪያ ላይ የተገለጠውና ተጽፎ የሚገኘው ሙሴ እግዚአብሔርን በቁጥቋጦ ውስጥ ባየበት ጊዜ ነው። ዘጸአት ምዕራፍ 3 ላይ ነው። እስራኤላውያን በግብጽ ውስጥ መከራ እያዩ ነው እና ሙሴ አርባ ዓመት ኖሮ በግብጽ በጣም በቤተ መንግስት ውስጥ ከዛ ተሰዶ ወደ ሚዲያም ሀገር ሄደ። ሚዲያም ሀገር የአንድ የከብቶች ባለጸጋ የሆነ ሰው በጎች እየጠበቀ በተራራ ላይ አንድ ቁጥቋጦ ሲነዳ አየና፣ ይሄ ቁጥቋጦ ይነዳል፣ ግን አይቃጠልም። እሳት ይንቀለቀላል፣ ግን አይቃጠልም። ስለዚህ ይህንን ተአምር ሊ ብሎ ሲሄድ እግዚአብሔር ከቁጥቋጦ ውስጥ ተናገረው እና እግዚአብሔር ሲናገረው ሙሴ አንድ ኢንተረስቲንግ ጥያቄ ጠየቀ እና አሁን አንተ እኔን ወደ ግብጽ ነው ልካሃለሁ የምትለኝ፣ ሰዎቹ ማን ነው የላክህ ቢሉኝ ምን ብዬ ነው ስምህን የምናገራቸው እና ስምህ ማን ነው ብሎ ጠየቀው እግዚአብሔርን። እግዚአብሔር እየተናገረው በሂብሩ ቃል አራት ቃሎች ናቸው፣ አራት ፊደሎች ናቸው። ዘቴትራ ግራማት ሚባላሉ አራቱ ፊደሎች። ይህ ይህ ነው የሚለው ዋይ ኤች ዋይ ኤች ነው በሂብሩ እና በኋላ ኮንሶናንቶች ናቸው በሙሉ ቫውልስ ተጨምሮባቸው ጂሆቫ ወይም ያህዌ የሚል ስያሜ ተሰጠው እና ግን መጀመሪያ ላይ ዋይ ኤች ዋይ ኤች ነው እግዚአብሔር ራሱን የገለጠበት ግን ምን ማለት ነው አይአም ዘ አይአም ማለት ነው እኔ እኔ ያለሁ የነበርኩ የምኖር የሚል ትርጉም ነው ያለው እግዚአብሔር ብቻ ነው አይአም ማለት የሚችል እና ጂሆቫ የሚለው ቃል ራሱ ዘ አይአም ኦፍ ጎድ ነው ማለት። እግዚአብሔር ያለ የነበረ ራሱን የሚገልጥ አምላክ መሆኑን የሚገልጥ ነው እና ይሄ የብሉይ ኪዳኑ ጅሆቫ ነው። እዚህ አዲስ ኪዳን ውስጥ ጌታ ኢየሱስ ክርስቶስ ሆኖ የተገለጠው እና ለዚህ ነው ሰባት ጊዜ እኔ ነኝ የህይወት እንጀራ፣ እኔ ነኝ የዓለም ብርሃን፣ እኔ ነኝ እንደዚህ እያለ የተናገረው እና እነዚህን ነገሮች ማየት ጌታ ኢየሱስ ክርስቶስ ማን እንደሆነ በትክክል እንድናውቅ ልባችንን ተስፋችንን፣ በኢየሱስ ክርስቶስ ላይ ልክ እንደ ቃሉ ማሳረፍ እንድንችል የሚጠቅሙን አስደናቂ እውነቶች ስለሆኑ አስደናቂ መገለጦችም ስለሆኑ እነዚህን ነገሮች እናያቸዋለን እና ታዲያ ነፍሳችን እንደምትባረክ አምናለሁ። የመጀመሪያው ነጥቤ ታዲያ የዚህ የህይወት እንጀራ እኔነኝ ለማለት ጌታ ኢየሱስ የተነሳበት ምክንያት መነሻ ምክንያቱ ምን እንደሆነ በጥቂቱ ልገልጥላችሁ እፈልጋለሁ። ይሄ ዮሐንስ ወንጌል ምዕራፍ ስድስት ጌታ ኢየሱስ ክርስቶስ አንድ ትልቅ ተአምር ያደረገበት ምዕራፍ ነው። በጣም ብዙ ሺህ ሰዎች በአንድ ከከተማ ወጣ ባለ ቦታ ያዳምጡት ነበር እና እነዛ ሰዎች ምግብ መብላት እንዳለባቸው ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ተናገረ። ደቀ መዛሙርቱ ገንዘብ የለንም ምግብም የለንም አሉ። ግን አምስት የገብስ እንጀራ እና ሁለት አሳዎች አሉን ብለው ተናገሩ። እነዛን ሁለት አሳዎችና አምስት እንጀራ ጌታ ኢየሱስ ጸልዮ አምስት ሺህ ሰዎች ወንዶች ብቻ አምስት ሺህ በላይ የሚሆኑ ወይም ሶስት ሺህ ወይም ልጆችም ቲኔጀሮችም ይኖራሉ። ብዙ ሺህ ሰው ነው የተመገበው። ያንን ምግብ ለሰዎች መገበ እና ይሄ በጣም አስደናቂ ተአምር ነው። ከሰዎች መካከል እንደዚህ አይነት ተአምር ያደረገ የለም። መንፈሳዊ አስደናቂ ምስጢር አለው። ከዛ ከጌታ ከኢየሱስ በፊትም እንደዚህ አይነት በጣም ብዙ ሺህ ሰዎች አንድ ሰው እንጀራ አብስቶ ሲመግብ ታይቶ አይታወቅም። በእውነት የሆነ ነገር ነው። ኤልሳ ነቢዩ ኤልሳ እንደዚህ አይነት ተአምር አድርጓል ግን በጣም መጠነኛ ነው። እና አሁን ከባዲስ ኪዳን ውስጥ ግን ማንም ሰው ይህንን ሲያደርግ ታይቶ አይታወቅም። እግዚአብሔር እንጀራችንን ይባርክልናል ግን ያባዛ ሰው እንጀራ አይተናናቅም። እና ይሄ ጌታ የሱስ ክርስቶስ ብቻ ያደረገው ተአምር ነው። አሁን ይህንን ተአምር ያዩ ሰዎች በጣም ተደነቁ። እና እንደዚህ አምስት እንጀራና ሁለት ዓሳ እያባዛ በሺ የሚቆጠሩ ሰዎች የሚመግብ ሰው ከተገኘ ይህ ንጉሳችን መሆን አለበት አሉ። እና ቁጥር 15 እና 16ን ብታነቡ በጣም ትገረማላቸው። 15 በተለይ በዚህም ምክንያት ኢየሱስን ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው ጌታ ኢየሱስ አወቀ ይላል። እና ስለዚህ ወደ ተራራ ብቻውን ፈቀቅ አለ። ሰዎች በሙሉ ከዚህ ከአምስት ሺህ ሰዎች መካከል በቡድን የፖለቲካ ቡድን እዛው እዛው እዛው ሰርተው ይህንን ሰው ነው ማንገስ ያለብን፣ በቃ ሳንሰራ፣ ሳንለፋ፣ ሳንማር፣ ሳንወጣ ሳንገባ ድንጋዩም ቅጠሉንም እንጀራ ይሁን እያለ ሊያበላን ይችላል ብለው ስጋዊ ነገር ላይ ነው አይምሯቸው ያለው እና እንደዛ አይነት ሀሳብ አሰቡ። ጌታ ኢየሱስ ይሄንን ሀሳብ ሙሉ በሙሉ ሪጀክት ነው ያደረገው። እና ወደ ተራራ ወጣ። በባህር ማዶ እንደገና ተሻገረ። በእግሩ በባህሩ ላይ የሄደ ታሪኩ እንደዛ ነው የሚቀጥለው። በማግስቱ በባህሩ ማዶ በጣም በብዙ ታንኳዎች ተሻግረው አገኙት እና ሰላምታ ሰጡት። ቁጥር 25 ላይ ከዛ በቀጥታ ጌታ ኢየሱስ ምን አላቸው፣ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁ ነው እና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ምልክቶቹ ምንድን ነው የሚናገሩት የሚለውን ነገር መርምራችሁ መንፈሳዊ ጥቅም ለመውሰድ ሳይሆን እናንተ ሆዳችሁ ስለጠገበ እንጀራ ስለበላችሁ ጀስት ለስጋ ብቻ ነው የምትፈልጉኝ ብሎ ጌታ ኢየሱስ ነገራቸው እና ከዛ በመቀጠል የነገራቸው ነገር አለ። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እሱን እግዚአብሔር አትሞበታል ብሎ ተናገረ። እግዚአብሔር እግዚአብሔር አብ አትሞታል። ይሄ ጌታ ኢየሱስን ማመን በጌታ በኢየሱስ ውስጥ መሆን በጌታ በኢየሱስ የሚገኘውን የዘላለም ህይወት መያዝ ለስጋዊ ነገር መሮጥ ሳይሆን፣ ለስጋዊ ነገር እንሰራለን ግን የህይወታችን ዋና ዓላማ እግዚአብሔርን በማክበር መኖር እንደሆነ ጭምር እየነገራቸው ነው ያለው እና እነዚህ ሰዎች ቻሌንጅድ እየሆኑ ነው እና ጥያቄና መልሱ ነው አሁን የማሳያችሁ የትምህርቱ መነሻና አመጣጥ። ልክ ይህንን ሲላቸው ጌታ ኢየሱስ ምን አሉ? እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናደርግ ብለው ጠየቁት። ጌታ ኢየሱስም ይህ የእግዚአብሔር ስራ እሱ በላከው እንድታምኑ ነው እና እሱ በላከው እንድታምኑ ነው ብሎ ነገራቸው። የእግዚአብሔርን ስራ መስራት እንፈልጋለን የሚልም ሀሳብ ወዲያው አመነጩ እና በጣም ብዙ ሺህ ሰዎች ናቸው ከጌታ ከኢየሱስ ጋር ምናልባት ሁለት ሶስት ሰዎች ይሆናሉ ተናጋሪዎቹ። ሁሉን ወክለው እንደዛ ሲሉ የእግዚአብሔርን ስራ ለመስራት የምትፈልጉ ከሆነ እግዚአብሔር በላከው ማመን አለባችሁ ማለት በቀጥታ በእኔ ማመን አለባችሁ እያላቸው ነው ጌታ ኢየሱስ በራሱ በጌታ በኢየሱስ ግን በጣም እኔ ይህንን መልእክት ሳዘጋጅ በጣም የደነቀኝ ነገር ቀጥሎ የተናገሩት ነገር ነው። ቁጥር 29 ላይ ይህ የእግዚአብሔር ስራ እሱ በላከው እንድታምኑ ነው ካለ በኋላ ቁጥር 30 ላይ መጡና፣ እንግዲህ እንኪያ አይተን እንድናምንብህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳም በሉ መና በሉ ብለው ተናገሩ። በጣም የሚገርም ነው። እነዚህ ሰዎች ትናንትና አምስት ሺህ ሰዎች በአምስት እንጀራና በሁለት አሳ ሲመግብ ያዩ ናቸው። ከተመገቡትም መካከል ናቸው እና እንደውም ይሄ ብቻ አይደለም። ይሄ እንደዚህ አይነቱን ሰው ማንገስና ሁልጊዜ የሚፈልግ ምን የሚያስፈልገንን እንጀራ እንዲሰጠን ማድረግ አለብን ብለው ሊያነግሱት ሁሉ በኃይል ሊወስዱት ሁሉ የፈለጉ ሰዎች ናቸው። የትናንትናውን ተአምርና ምልክት ረስተው አሁን እንደገና ምን ምልክት ታሳየናለህ? በጣም ክሬዚ አይነት አመለካከት ነው እየተናገሩ ያለው በጣም ይገርማል። ይሄ እናንተ እናንተ ብትሆኑ እንደዚህ እንደማትሉ አስባለሁ። ያንን ተአምር አይታችሁ እንደገና ሌላ ተአምር አሳየን። ለዚህ ነው በምድር ላይ ሰዎች በተአምር ኮንቪንስድ ሊሆኑ አይችሉም በፍጹም አሁን የሀሰተኛ ነቢያትና እነዚህ ሐዋርያት ነን የሚሉት ሰዎች በሙሉ የሳቱት ይህንን ነጥብ ነው ሰውም በተአምር ማሳመን አይቻልም ሰው ማመን የሚችለው በእውነትን በመቀበልና እውነትን በአይምሮ ውስጥ ፕሮሰስ በማድረጉ ነው እንጂ እዚ ጋር ሽባ ቢነሳ ሽባ ቢተረተር ድንቅ ታላላቅ ነገሮች ቢሆኑ ሰዎች ልባቸው አይነካም፣ ይገርማቸዋል። ይሄ ከዘፍጥረት ጀምሮ የታየ ነገር ነው። እስራኤላውያን ኤርትራ ባህር ተሻግሮ ግድግድ ውሃው የኤርትራ ባህር በዚህና በግራና በቀኝ እንደ ግድግዳ ቆሞ ከተሻገሩ በኋላ እግዚአብሔርን ክደውታል። ይህንን ተአምር ያዩ ሰዎች። በተአምር ሰው ማመን አይችልም። ሰው የሚያምነው እግዚአብሔር አይምሮውን እና ልቡን ነክቶት የእግዚአብሔር እውነት ሲገባውና መንፈስ ቅዱስ ነክቶት ሲለውጠው ወይም እውነትን ሲያበራለት ብቻ ነው እና እነዚህ ሰዎች የዚህ ትልቅ ምሳሌ ናቸው። ይህንን ውይይት አስከትሎ ጌታ ኢየሱስ ክርስቶስ ምን አላቸው? ቁጥር 34 ላይ ብትመጡ፣ ኢየሱስም እውነት እውነት እላችኋለሁ፣ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። አሁን እያሉ ያሉት በምድረ በዳ አርባ ዓመት ሙሉ ከሰማይ መና የሚባል ምግብ እየወረደ አርባ ዓመት ጉዞ ላይ በነበሩበት ጊዜ በየቀኑ ጠዋት እየሰበሰቡ መና ይበሉ ነበር እና እነዚህ ሰዎች የሚሉት ያንን ነገር ያደረገው ሙሴ ነው እያሉት ነው ጌታ ኢየሱስን። ጌታ ኢየሱስ ግን የሚላቸው ሙሴ እኮ ከእናንተ ጋር መባ ለቅሞ በልቷል። ሙሴ አምላክ አይደለም። ከሰማይ መና ማ ማ ማዝነብ አይችልም። ያንን ያደረገው እኮ አባቴ ነው ብሎ የመና ያወረደው ሰውን በህይወት ማኖር የሚችለው እግዚአብሔር እንደሆነ ከገለጠላቸው በኋላ ምን አላቸው መሰላችሁ? እውነት እላችኋለሁ እግዚአብሔር ነው ያንን እንጀራ የእግዚአብሔርን እንጀራ የሚሰጣችሁ የእግዚአብሔር እንጀራ ቁጥር 33 ከሰማይ የሚወርድ ለዓለምም ህይወት ህይወትን የሚሰጥ ነውና ብሎ ነገራቸው። ወደ ዋና ነጥቡ እየመጣ ነው ጌታ ኢየሱስ እና የሰዎችን የተሳሳተ አመለካከት እያጠራ እያጠራ እዚህ ጋር ደረሰና፣ አዎ ለዓለም ህይወት የሚሰጥ የእግዚአብሔር እንጀራ ከሰማይ ነው የሚመጣው። ልክ መና እንደመጣው አሁንም ለሰዎች ልጆች ህይወት የሚሰጥ እንጀራ የማን እንጀራ? የፓስተር እንጀራ አይደለም። የነቢይ እንጀራ አይደለም። የቤተ ክርስቲያን እንጀራ አይደለም። የዚህ ወይም የዛ የእግዚአብሔር እንጀራ ጌታ ኢየሱስ ክርስቶስ እንደሆነና እሱ ከሰማይ እንደመጣ እየነገራቸው ነው ያለው። እና አሁን እዚህ ነጥብ ላይ ሲደርስ ምን አሉ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት ይልና ቁጥር 35 ላይ ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ። ይሄ አሁን የምነግራቸው የእግዚአብሔር እንጀራ የተባለው እንጀራ እኔ ራሴ ነኝ ብሎ ነው እየነገራቸው ያለው እና የህይወት እንጀራ እኔ ነኝ። እዚህ እንግዲህ አሁን የባክግራውንዱን ማሳያቸው ክፍል ውስጥ ይሄ የህይወት እንጀራ ጌታ ኢየሱስ ክርስቶስ እንደሆነ በግልጥ የተቀመጠበት ክፍል ነው። ከሰባቱ አይአሞች እኔነኞች አንዱ ነው እዚጋ ያለውና ጌታ ኢየሱስ ክርስቶስ የህይወት እንጀራ ነው። አሁን እነዚህን ቁጥሮች በሙሉ እስከታች እስካነበብኩት ድረስ ብትመለከቱ ጌታ ኢየሱስ በተለያየ ቦታ ይህንን ቃል ደግሞ ደግሞ ደግሞ ነግሯቸዋል። አሁን ቁጥር 48 ላይ ወደ ታች ባነብላችሁ ምን ብሏል ጌታ ኢየሱስ ክርስቶስ? የእውነት እውነት ላችኋለሁ በእኔ የሚያምን የዘላለም ህይወት አለው ብሎ የህይወት እንጀራ አለና እኔ ነኝ ብሎ ተናገራቸው። ቁጥር ሀምሳ አንድ ላይ ደግሞ ብትመለከቱ ከሰማይ የወረደ ህያው እንጀራ እኔ ነኝ። ተመልከቱ ከሰማይ የወረደ ህያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ አለም የምሰጠው ስለ አለም ህይወት፣ ስለ ሰዎች ህይወት ማለት ነው የምሰጠው እንጀራ ይሄ ስጋዬ ነው። ማለት እኔን እኔን ራሴን ነው ብሎ ነው እየተናገረ ያለው እነዚህን ነገሮች እዚህ ቦታ ላይ ጌታ ኢየሱስ ተናገረ። ነገሩ የጀመረው ከተአምሩ ነው። ተአምሩን አስመልክቶ ሊያነግሱት ፈለጉ። ጌታ ኢየሱስ ክርስቶስ አይ፣ እናንተ የምታስቡት የስጋ ነገር ነው፣ ግን በጣም ጠቃሚ የሚጠቅማችሁ ነገር መንፈሳዊ ነገር ነው። አሁንም ተአምር ሲጠይቁ የዘላለም ህይወት የምሰጥ የህይወት እንጀራ እኔ ነኝ ብሎ ተናገራቸው። ይህንን ማወቅ በጣም አስፈላጊ ነው፣ ጥንት ለነበሩ አማኞች፣ ዛሬም ለምንኖር አማኞች እና ይህንን ካልኩ በኋላ ወደሚቀጥለው ነጥብ እሄዳለሁኝ። ስለ እንጀራና ስለ ጥቅሞቹ ጥቂት ልነገራችሁ እፈልጋለሁ። እዚህ ጋ ነገሮቹን ለማያያዝ እና እንጀራ እና ጥቅሞቹ ምንድን ናቸው? የእንጀራ ትርጉምን በመጀመሪያ ልንገራችሁ። ሁለት መሰረታዊ ትርጉሞች አሉት። እንጀራ እንጀራ የሚባለው ነገር አንደኛ የሚበላ ዋና የሚበላ በባህል ውስጥ ወይም በአንድ ህብረተሰብ ውስጥ ዋና ወይም ስቴፕል ፉድ ተብሎ የሚጠቀሰው ምግብ ነው። በእኛ አገር እንጀራ፣ በውጭ ሀገር ዳቦ። በተለይ በሩቅ ምስራቅ፣ በመካከለኛው ምስራቅ አካባቢ የእንግሊዝኛው በሙሉ ብሬድ ብሬድ ብሬድ ነው የሚለው። አም ዘ ብሬድ ኦፍ ላይፍ ነው የሚለው ጌታ ኢየሱስ ክርስቶስ። ስለዚህ በእኛ እንጀራ ተብሎ ነው የተተረጎሙ። ጥሩ ነው አተረጓጎሙ። ግን የሚበላው ዋና ነገር ነው እንጀራ ተብሎ እ በእንጀራ ላይ ልምጣ በኋላ እናገራለኝ። እና ቀጥሎ ደግሞ ሌላው ትርጉም የምድር ሕይወት ዋና መሰረት ተደርጎም ይታወቃል እንጀራ። ለምሳሌ ማቴዎስ ወንጌል ምዕራፍ አምስት ላይ ጌታችን ኢየሱስ ክርስቶስ አባታችን የሚለውን ጸሎት ሲያስተምር የእለት እንጀራችንን ዛሬ ስጠን ብላችሁ በሉ ነው ያለው። ማለት የእለት እንጀራ የሚባለው ዳቦ አይደለም። አጠቃላይ መኖሪያችንን ነው እና ማለት ስራችን፣ ችሎታችን፣ ክህሎታችን፣ እንጀራ የምናገኝበት ላይቭሊሁድ የምናገኝበት የሚባለው ነገር ነው። እንጀራ ተብሎ የታወቀው እዛ ላይ። ታዲያ እነዚህ ሁለት ዋና ዋና ትርጉሞች አሉት እንጀራ ግን ስለ እንጀራ ማወቅ የሚገባን ሌሎች ነጥቦች አሉ። አንዳንድ ነጥቦችን አንድ ባንድ ሄድባቸዋለሁ። እንጀራ በመጀመሪያ ምግብ ነው፣ የሚበላ ነገር ነው እና የሚበላ ነገር ስለሆነ ሰውነታችን ያንን ካልበላ መኖር አይችልም። እንጀራ መብላት አለብን። የሆነው ይሄ ሰዎች በባህላቸው የሚበላ የሚሉትን ነገር መብላት አለብን ለመኖር ሰውነታችን እንዲያድግ እንዲዳብር ማሰብ እንድንችል አንድ ባንድ እዚህ ያስቀመጥኳቸው ነገሮች አሉ የምንመገበው ነገር ነው። እግዚአብሔር እንደ እጽዋት በፎቶሲንተሲስ እንድንኖር አልፈጠረንም። በመብላት እንድንኖር ነው የፈጠረን። ስለዚህ እንጀራ መበላት አለበት እና እንጀራ መብላት ያልቻሉ ሰዎች ወይም ደግሞ ያላገኙ ሰዎች በጣም በጣም ይቸገራሉ። ታውቃላችሁ ኢትዮጵያ በረሃብ ነው የምትታወቀው አይደል? እኛ ልጆች ሆነን በኃይለስላሴ ጊዜ የተራቡ ሰዎችን ፎቶዎች የማየት አጋጣሚ አጋጥሞን ነበር። አንዳንዶች በረሃብተኞች ያውቁናል። ውጭ ሀገር ስትሄዱ እና እኛ እንግሊዝ ሀገር የመረረን ነገር ሁል ጊዜ ነጮች ባገኘን ቁጥር እናንተ ሀገር እንዴት ነው ድርቁ ምናምን ይሉናል የድሮውን ነገር በማሰብ አሁን ግን ደህና ኮንን ደህና ኮንን። እኛ ቤታችንም ውስጥ እንጋብዛቸው የምንኖረው ኑሮ እያዩ ረሀብ ነበር ይላሉ። ረሃብ በእርግጥ የዓለምን ሕዝብ የሚያሰቃይ ነገር ነው። ብዙ መቶ ሚሊየን ሰዎች በረሃብ ህይወታቸውን አጥተዋል። እና ምግብ መበላት አለበት ልላችሁ ነው። ምግብ መበላት አለበት። ምግብ በየዕለቱ ነው እንዲሁም የሚያስፈልገው ዛሬ በልተን የሚቀጥለው ሳምንት ነው የምበላው ልንል አንችልም። በየቀኑ ሆዳችን ራሱ አይቀመጥም ይሞረሞረናል አይደል? ይሞረሞራል ነው የሚባለው ውስጥ ይርበናል። ሰውነታችን አምጣ አምጣ አምጣ ይለናል። እና በየዕለቱ ምግብ ያስፈልገናል። እንጀራ ያው ሰውነትን ይገነባል። እንደምታውቁት ሕፃኖች ሆነን እንዲህች ልጅ ይሄ ልጅ አደገ ያየናቸው የሚያድጉት በመመገብ ነው ምግብ ያሳድጋል። ሰውነትን ይገነባል። እና ይሄ ብቻ አይደለም፣ ኃይልንም ይሰጣል። አሁን ኃይል ሰጪ አልሚ ምግብ ምናምን የሚባሉ ድሮ በትምህርት ቤት እናውቅ ነበር። ለማሰብ ኃይል የሚሰጠን ምግብ ነው። ተኝተን እንኳን ጤናማ እንቅልፍ እንዲኖረን የሚያደርገው ምግብ ነው። ሰውነታችን በደንብ እንዲሰራ እንዲንቀሳቀስ፣ እንድናጠና፣ እንድናውቅ ከሚያስችሉ ነገሮች በህይወታችን ውስጥ ምግብ አስፈላጊ ነገር ነው። እንጀራ ለሁሉም ሰው ያስፈልጋል። ለቴዎድሮስ አስፈልጎ ለቆንጅታ አስፈልግም አይባልም። ለሁሉም ሰው ነው የሚያስፈልገው። ለህፃናት ያስፈልጋል ምግብ ለአዋቂዎች ያስፈልጋል፣ ለሽማግሌዎች ያስፈልጋል። ምግብ የማይፈልግ ሰው በምድር ላይ የለም። አዎ፣ ያለ እንጀራ መኖር አንችልም። እነዚህ እነዚህን ነጥቦች ማሰብ በጣም ጠቃሚ ነው። ለምንድን ነው እነዚህን ሁሉ ነጥቦች ያመጣሁት? የኛ ሰውነት ምግብን የሚፈልግ ነገር ነው። ይሄ ስጋዊ አካላችን ማለት ነው። ዋት አባውት መንፈሳዊ አካላችን? እኛ ሰዎች ስጋዊ ብቻ አይደለንም፣ መንፈሳዊም አካል አለን። አሁን መንፈሳዊ አካላችን ደግሞ ልክ ስጋዊ አካላችን ያለ ስጋዊ ምግብ እንደማይኖር መንፈሳዊ አካላችን ደግሞ ያለ መንፈሳዊ ምግብ ሊኖር አይችልም። ስጋዊ አካላችን ምግብ ካልበላ በጠኔ እንደሚሞት በችጋር በረሃብ እንደሚሞት መንፈሳዊ አካላችን መንፈሳዊ ምግብ ካልተመገበ መንፈሳዊ ጠኔ ውስጥ እንወድቃለን፣ ማለት መንፈሳዊ ረሀብ ረሃብተኞች እንሆናለን እና ይህንን ነው አሁን ጌታ ኢየሱስ ክርስቶስ እዚህ ጋር እየተናገረ ያለው፣ ሉክ መንፈሳዊ ህይወታችሁ መንፈሳዊ ምግብ ያስፈልገዋል። መንፈሳዊ ምግብ ደግሞ ሆኜ የመጣሁት እኔ ነኝ። እኔ የህይወት የነፍስ ምንድን ነኝ ነው እያለ ያለው እንጀራ ነኝ። እና ያለ እኔ መንፈሳዊ ጤና ሊኖራችሁ አይችልም። ያለ እኔ መንፈሳዊ ግንባታ ሊኖራችሁ አይችልም። ያለ እኔ መንፈሳዊ ኃይል ሊኖራችሁ አይችልም። ያለ እኔ መንፈሳዊ ህይወት ሊኖራችሁ አይችልም። ስለዚህ የመንፈሳዊ ህይወት ምግብ አሳዳጊ፣ ጉልበት ሰጪ፣ አበርቺ፣ አጠንካሪ ጌታ ኢየሱስ ክርስቶስ እንደሆነ እያሳየ ነው ጌታ ኢየሱስ ክርስቶስ ያለው እና ይህንን መረዳት በጣም በጣም አስፈላጊ ነው። ሶስተኛ ነጥቤ ጋ እመጣለሁ ይሄ እንግዲህ መንፈሳዊ ስጋዊኑና መንፈሳዊን እንደዚህ በመጠኑ አነጻጽሬ ሶስተኛው ነጥቤ ጋ ስመጣ ጌታ ኢየሱስ የህይወት እንጀራ እንደሆነ ነው በቀጥታ የምመጣው ምን አይነት እንጀራ እንደሆነ እና ምን አይነት ውጤት እንዳለው በኢየሱስ ክርስቶስ ውስጥ መሆን በመጠኑ ላሳያችሁ ሞክራለሁ በጣም ሰፊ ሀሳብ ነው ግን ጌታ ኢየሱስ በቁጥር 35 ላይ የህይወት እንጀራ አይሁዶች በሙሉ እየሰሙት ነው። የህይወት እንጀራ እኔ ነኝ። ቁጥር 48 ላይ መልሶ የህይወት እንጀራ እኔ ነኝ። ቁጥር 51 ላይ መጥቶ ከሰማይ አሁን የወረደ እንጀራ እኔ ነኝ። በተደጋጋሚ ነው እየነገራቸው ያለው እና ሰዎች በኋላ ግራ ገብቷቸው የተናገሩት ነገር አለ ያንን እመጣበታለሁ እና ጌታ ኢየሱስ ክርስቶስ የህይወት እንጀራ ነው ማለት የነፍስ እንጀራ ነው የውስጣችን የመንፈሳዊ ህይወታችን እንጀራ ነው። በእርግጥ ክቡር እንጀራ ነው። ያልተለመደ እንጀራ ነው። ሰዎች በስጋ የማያገኙት እንጀራ ነው እና ልዩ እንጀራ ነው። ጌታ ኢየሱስ ክርስቶስ የዚህን የጌታ ኢየሱስ ክርስቶስን ክቡር እንጀራነት ጌታ ኢየሱስ ክርስቶስ ከሙሴ መና ጋር ሲያነጻጽረው በምድረ በዳ አዎ አባቶቻችሁ መና በልተዋል ግን ያንም መና የበሉት በሙሉ ሞተዋል። ምድራዊ እንጀራ የሚበሉ በሙሉ ምድራዊ ሞት ብቻ አይደለም ዘላለማዊ ሞት ውስጥ ወድቀዋል። ይሄኛውን እንጀራ የሚበላ ግን በምድር እንኳን ቢሞት ዘላለማዊ ሕይወት ነው የሚኖረው። ወደ ዘላለም መንግስት መንግስተ ሰማይ ውስጥ ነው በኋላ እግዚአብሔር ራሱ እጁን ዘርግቶ የሚቀበለው የሚለውን ሀሳብ ነው የሚናገረው እና የዚህን እንጀራ ክቡርነት በጥቂት ነጥቦች እንድናስብ እፈልጋለሁ። አንደኛ በተፈጥሮ እዚህ በተፈጥሮው፣ በባህሪው፣ በጥቅሙ፣ በምትክ የሌለው በመሆኑ ምናምን ብዬ ዘርዝር ያለው እና በተፈጥሮ ስትመለከቱ በጣም የተለየ የህይወት እንጀራ ነው። ሙሴ ከሰማይ በሙሴ ዘመን እየወረደ እስራኤላውያን አርባ ዓመት የበሉት መና በጣም ለሰውነት ለስጋ ለማሳደግ ኃይል ለመስጠት ጠቃሚ ነበረ፣ ግን ህይወትን ለመስጠት ምንም ያደረገው ነገር የለም። ለዛም አልታቀደም እና በሙሴ መና አሁን የሙሴ መና ነው ኮመል የሚታወቀው እግዚአብሔርን የሰጣቸው እና አሁን እዚህ ጋ በምናየው ከሰማይ በወረደው እንጀራ በጌታ በኢየሱስ ክርስቶስ መካከል ከፍተኛ ልዩነት አለ። ያ ስጋዊ ነው፣ ቁሳዊ ነው። ይሄኛው ግን ራሱ ሰው ነው፣ መንፈስ ነው፣ ጌታ ኢየሱስ ክርስቶስ ነው። ከ ከፍተኛ ልዩነት አለ በተፈጥሮ እና ይሄኛው እንጀራ ልዩ እንጀራ ነው። ጌታ ኢየሱስ ክርስቶስ ነው ከቅድስት ድንግል ማርያም የተወለደው የእኛን የሰው ስጋ ለብሶ የህይወት እንጀራ ሆኖ የመጣው ሁላችን እንድንወስደው። ማለት አሁን ይሄ እንጀራው እንጀራ ይበላል። ጌታ ኢየሱስ ክርስቶስን በአካል አንበላው ግን በውስጣችን ከውስጣችን ጋር እንድናዋሃደው የተሰጠን ነገር ነው። ምግብ በውስጣችን እንደሚዋሃደው ሁሉ ግን በባህሪው ደግሞ የተለየ ነው። ይገርማችኋል። እኔ አንዳንድ ነጥቦችን በኋላ እናገራለሁ። ያ ምድራዊው ይሄ መና ከሰማይ ወርዶም ቢሆን የወረደ ቢሆንም ቅሉ ቢሆንም ቢሆንም ለማወዳደር ነው ቅሉ የሚለውን ቃል የተጠቀምኩት ቢሆንም እንኳን ለስጋዊ ሰውነታችን ስጋዊ ሰውነታችን እንዳለ እንዲቀጥል ኃይል እንዲኖረው ህይወታችንን ገንቢና ጠባቂ ብቻ ነበረ። ስጋዊውን ግን መንፈሳዊ ህይወታችን ጋር ምንም የሚሰጠው መንፈሳዊ ልዩ ባህሪ አልነበረው። ለዚህ ነው ያኛው ምድራዊ ህይወታችንን ሲጠብቅ፣ ይሄኛው ግን መንፈሳዊ መንፈሳዊና ሰማያዊ ህይወታችንን አነቃቅቶ ህይወት ኖሮን እግዚአብሔርን በትክክል ማወቂያ መንገድ ሆኖ እግዚአብሔርን የምናውቅበት ግን ውስጣችን የሚሰራና የሚጠቀም ሆኖ ነው የተሰጠን። በባህሪው በጣም የተለየ ነው። ያኛው ለስጋችን ነው፣ ይሄኛው ለመንፈሳችን ነው። በተፈጥሮ በጣም የተለየ ነው ብያለሁ። እንደዚሁ በጥቅሙ በጣም የተለየ ነው። ይገርማቸዋል። መና የተሰጠው ለአንድ ብሔረሰብ ብቻ ነው፣ ለአንድ ህዝብ ብቻ ነው። ያ የተሰጠው ለአይሁዳዊ ነው። አይሁዳዊ ያልሆነ ከግብፅ ወደ ከነአን የሚጓዙ ድብልቅ ህዝቦች ነበሩ። በእርግጥ አብረው በልተዋል፣ ግን እነሱ በሙሉ በአይሁዳዊ ስም ነው በልተው የነበረው በዛ በምድረ በዳ። ይሄኛው ግን ለአይሁዳውያን ብቻ አይደለም ወይ፣ ለኦሮሞ ለአማራ፣ ለትግሬ፣ ለምናምን አይደለም። ለሰው ሁሉ የተሰጠ ከሰማይ የወረደ እንጀራ ነው። በጣም የሚገርም ነው። እኔ ይህንን ሐሳብ በሬዲዮም ሰብኪዋለሁ እና ምን አልኳቸው፣ ይህንን እንጀራ የበላ ሰው፣ ይህንን ጌታ ኢየሱስን የበላ ሰው ለአይሁዳዊ ስላልመጣ ዘረኝነት የሚባል ነገር በውስጡ በፍጹም ሊኖርና ሊስተናገድ አይችልም። ከዘረኝነት በላይ የሚያደርግ ምግብ ነው። ሰማያዊ የሚያደርግ ምግብ ነው። በጣም የሚገርም አስደናቂ መለኮታዊ መገለጥ እና መለኮታዊ መረዳት ውስጥ የሚያመጣ ምግብ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ምንድን ነው ያለው ቁጥር 33 ላይ ሲናገር የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነው ነው ያላቸው። ለናንተ ለአይሁዳዊ ብቻ አይደለም እርግጥ ነው መባ ለእናንተ ብቻ ነው የተሰጠው፣ ግን ይሄኛው እኔ አላቸው ጌታ ኢየሱስ ለዓለም ሁሉ ህዝብ ሕይወትን ለመስጠት የመጣሁ ነኝ የሚል ነው ሐሳቡና እንደዚህ እንድንረዳው ያስፈልጋል። ይህንን ክቡር እና ግሩም ዘላለማዊ የህይወት እንጀራ ጌታ ኢየሱስ እዚህኛው ስላይዴ ላይ እንደማጠቃለያ የጻፍኩት የመጨረሻ ነጥቤ ምትክ የለውም። አሁን ቅድም እናት ሩዝ ብላለች፣ እንጀራን በሌላ በሌላ ነገር መተካት እንችላለን። አሁንኛ ታቃላችሁ። እንጀራ ሲያስጠላ እንዳቦን በላለን፣ ፓስታል ፉርኖ በላለን፣ ላዛኛ በላለን እ በተለያየ ነገር ልንቀያይረው እንችላለን። ኦፍኮርስ ያው ምግብ ምግብ ነው፣ ግን ይሄኛው መንፈሳዊ እንጀራ ግን በሌላ ነገር ልንቀይረው አንችልም። በምንም በሌላ ነገር ጌታ ኢየሱስን የሚተካ በሰማይ በምድር ኢየሱስን የሚተካ ነገር ለሰዎች ምንም ነገር የለም። ሰማይም ብትሄዱ፣ ምድርም ብትሄዱ፣ አሜሪካ ብትሄዱ፣ ኢትዮጵያ ብትሄዱ፣ ጋና ወረቨር ጌታ ኢየሱስን የሚተካ ምንም ነገር የለም አይኖርም ደግሞ። ኢየሱስ ክርስቶስ ብቻ ነው የህይወት እንጀራ። እሱ በምንም በማንም የማይተካ ብቻውን የሰማይና የምድር ጌታ ብቻውን የህይወት እንጀራ፣ ህይወትን የሚባረክ ህይወትን ዘላለማዊ ማድረግ የሚችል የዘላለም ንጉስና የዘላለም ጌታ ነው። ምትክ የለውም። ሩዝ እንበላለን እንጀራ ሲያስጠላን፣ ጌታ ኢየሱስ ግን አያስጠላንም። በሌላም ነገር ልንተካው አንችልም። እሱ ህይወት ነው፣ ለዘላለም ያው ነው። እግዚአብሔር ይመስገን። የሚቀጥለው ስላይዴ ላይ ጥቂት ነጥቦችን እንደገና በማዳበር እቀጥላለሁ። ይሄ የህይወት እንጀራ የህይወት እንጀራ ማን ነው ነው ያለው? ጌታ ኢየሱስ እኔ ነኝ ነው ያለው። እና ይሄ የህይወት እንጀራ በባህሪው በጣም አስደናቂ ነው። ለሁሉ የሚስማማ ነው። እዚ ጋር ለሁሉ የሚስማማ ነው ብያለሁኝ እና ለህፃናት እንደ ወተት የሚስማማ ነው። ለታዳጊዎች እንደ አስፈላጊ የታዳጊዎች እንደሚመርጡት ምግብ ተስማሚ ነው። ለትልልቆች ጠንካራ ምግብ ለሚመገቡት ለእነሱ ሁሉ ተስማሚ ነው። ለሁሉም እድሜ ለሁሉም ሁኔታ፣ ለነጭ ለጥቁር ለተለያየ ባህል ላላቸው ሰዎች ሁሉ የሚስማማ የማይጎረብጥ ሳይድ ኤፌክት የሌለው እውነተኛ የህይወት እንጀራ ጌታ ኢየሱስ ክርስቶስ ብቻ ነው። ለሴቶች ለወንዶች፣ ለተማሩ ላልተማሩ የሚስማማ የህይወት እንጀራ ነው። ቀጥሎ ደግሞ እርካታ ሰጪ ነው ጌታ ኢየሱስ ክርስቶስ። ሁሉም ሰው ከጌታ ከኢየሱስ ክርስቶስ ይህንን ምግብ ተቀብሎ በነፍሱ ለነፍሱ ምግብነት ጌታ ኢየሱስን የወሰደ በጌታ በኢየሱስ ያመነ ማንም ሰው በዚህ ምድር ላይ ሳይረካ የቀረ እኔ አይቻላቅም። አሁን እኔ እንግዲህ ወደ አርባ ዓመት በላይ ጌታን አምኛለሁ ከሃይ ስኩል ከጨረስኩበት ጊዜ ጀምሮ ማለት ነው እና በጣም ብዙ ሰዎች ጌታን ሲቀበሉ አይቻለሁ። በጣም ብዙ ሰዎች ጌታን ተቀብለው ህይወታቸው ራዲካሊ ሲለወጥ አይቻሉ። በጣም የሚገርም እና ዝም ብሎ አምባሻ የሚያዞሩ ሰዎች ዛሬ ባለ ሁለት ባለ ሶስት ሆቴል ቤት ባለቤቶች። አሁንም ግን እንደዛም ሆነው ጌታን የሚያመልኩ ሰዎች አውቃለሁ። ከወጣትነት ጀምሮ ጌታን አምነው እኛ ቤት ውስጥ ጌታን ተቀብለው እንደዚህ እንደዚህ አይነት ነገር ግን ሁሉም በዚህ በህይወት እንጀራ እርካታን አግኝተዋል። ለእርካታቸው ዓለምን አይፈልጉም። ለእርካታቸው ኃጢአትን አይፈልጉም። መፈለግ ይቻላል፣ ዓለምን ኃጢአትን፣ የዘመኑን ፖፑላር ካልቸር መፈለግ መከተል ይቻላል። ግን ለማንም ሰው ይሄ እርካታ ሲሰጥ ታይቶ አይታወቅም። ይሄኛው ምግብ፣ የህይወት እንጀራ ለነፍስ እርካታ ሰጪ ነው። እፎይ የሚያስብል ነው። እና ነፍሳችን ውስጣችን የተረጋጋ ሰላም፣ እውነተኛ ደስታ፣ እውነተኛ እፎይታ እንዲኖራት ማድረግ የሚችል እውነተኛ እርካታ ሰጪ እንጀራ ነው። ለዚህ ነው ጌታ ኢየሱስ የህይወት እንጀራ እኔ ነኝ። እና ያ እንጀራ በእያንዳንዱ ሰው ውስጥ ሊፈለግ የሚገባው የመጀመሪያ ነገር ይሄ ብቻ ነው። ማንም ሰው ወጣት፣ ሽማግሌ፣ ህፃን፣ አዋቂ የተማረ፣ ያልተማረ፣ ባለስልጣን፣ ተራ ሁሉ ሰው ይሄ እንጀራ ያስፈልገዋል። ይሄ እንጀራ የሌለው ሰው በቁሙ እየሞተ ነው። ይገርማቸዋል። አሁን የዓለምን ህዝብ በሙሉ በሁለት መክፈል ትችላላችሁ። ጌታ ኢየሱስ ክርስቶስ የህይወት እንጀራን በህይወታቸው ተቀብለው በሱ የሚኖሩ ሰዎች ሰዎችና የማይኖሩ ሰዎች ናቸው። ባለፈው ከሁለት ሳምንት በፊት የቀጭኑን መንገድና የሰፊው መንገድ ስናገር ሰምታችሁኛል። ሁለት መንገድ ብቻ ነው ያለው፣ ሰፊ መንገድ፣ ቀጭን መንገድ። የእግዚአብሔር መንገድ፣ የኢየሱስ መንገድ እና የዓለም መንገድ፣ ሁለት ብቻ ናቸው። በኢየሱስ መንገድ ውስጥ የሃይማኖት ነገር አይደለም። ይሄ ኢየሱስን መከተል ወይም ዓለምን መከተል ነው። ብዙ ሃይማኖተኞች ዓለምን እየተከተሉ ያሉ አሉ። እና ኢየሱስን መከተል ግን በጣም የተለየ ነገር ነው እና ጌታ ኢየሱስ ክርስቶስ የሕይወት እንጀራ የሆነላቸው ሰዎች ናቸው ኢየሱስን የሚከተሉት። በዚህ በሰፊው መንገድ የሚሄዱትና ኢየሱስ የሕይወት እንጀራ ያልሆነላቸው ሰዎች ነፍሳቸውን ለጥቂት ሰከንድ መመልከት ትችላላቸው። ነፍሳቸው መንፈሳዊ ባዶ ነው። የሚመራቸው ዓለም ነው፣ ኃጢአት ነው፣ ምኞት ነው። እነሱን የሚመራቸው ነፍሳቸው የመነመነች ናት፣ የከሳች ናት። ነፍሳቸው በጠኔ ውስጥ የምትንገዳገት ናት። ብዙ ብዙ ሰዎች በዓለም ላይ ያሉ ሰዎች እውነተኛ አማኞች ከሆኑት ውጭ እንደዛ አይነት ናቸው። ባዶዎች ናቸው። የከሰሩ ናቸው። ወደ ዘላለም ኪሳራ ነው እየሄዱ ያሉት፣ ምክንያቱም ጌታ ኢየሱስ ክርስቶስ በውስጣቸው የለም። አዎ ሃይማኖተኛ ነኝ ሊሉ ይችላሉ። ሃይማኖተኝነት ማንንም ሰው አላዳንም፣ አያድንም፣ አይረዳም እንደዚህ አይነት እንደዚህ አይነት ነገር ነው በሰዎች ውስጥ ያለው። ጌታ ኢየሱስ ታዲያ የህይወት እንጀራ ነው ወገኖች፣ ይህንን እንድትሰሙ በጣም ያስፈልጋል። ጌታ ኢየሱስ የህይወት እንጀራ ስለሆነ ህይወት ለተራቡ እውነተኛ ምግብ ነው ህይወት እውነተኛ ህይወት የህይወት ትርጉም የህይወት ዓላማ ምንድን ነው ብለው የህይወት ጥማት በውስጣቸው ላለ የህይወት ረሃብ በውስጣቸው ላለ ሰዎች እውነተኛ ምግብ እውነተኛ የህይወት እንጀራ ነው። ጌታ ኢየሱስ የህይወት ራቁት ለሆኑ የህይወት ራቁት ለሆኑ ራቁታቸውን ያለ እውነተኛ ህይወት የሚመላለሱ ሰዎች ራቁትነታቸውን፣ እርቃነ ስጋነታቸውን የሚሸፍን የህይወት ልብስ ጌታ ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ክርስቶስ ለህይወት ድሃዎች ማለት ብዙ ነገር ኖሯቸው ህይወታቸው ባዶ ለሆነ ለነዛ ሰዎች ብልጥግናን መስጠት የሚችል የህይወት አበልጻጊ ነው። በህይወት እንጀራነቱ በህይወት የታመሙ ሰዎች አሉ፣ ጤነኛ ያልሆኑ ኃጢአትን ብቻ የሚለማመዱ ለኃጢአት ብቻ የሚኖሩ ምናልባት በዚህ ሰሞን ዜና ሰምታችኋል። እዚህ በአሜሪካ ውስጥ እነዚህ ወጣት ሴቶችን 15 16 ዓመት የሆነ ቆንጆ ቆንጆ ሴቶችን እያመጣ ያስደፍር የነበረ ራሱ የሚደፍር የነበረ የራሱ ደሴት የነበረው ሰው አሁን እስር ቤት ራሱን ገድሎ ተገኘ የተባለው ሰው እንደዚህ እንደዚህ ነው የሚያደርገው። በኃጢአት ውስጥ መኖር ኢየሱስን አለማወቅ እና በጣም አሳፋሪ አሸማቃቂ የመጨረሻው ውርደት የሚሆን አይነት ህይወት የሚኖሩ ሰዎች ቢኖሩ ጌታ ኢየሱስ ክርስቶስ የህይወት እንጀራ ያልሆነላቸው ሰዎች ናቸው። በህይወት በኃጢአት በሽታ ውስጥ ላሉት ለኃጢአታቸው ጤና የሚሆን መፍትሄ መድኃኒት ጌታ ኢየሱስ ክርስቶስ ብቻ ነው። ለዚህ ነው መድኃኔዓለም ተብሎ የሚታወቀው። በነፍሳቸው ለሞቱት ቆመው፣ በሞት ለሚመላለሱት ሰዎች የህይወት ሰጪ የሆነው እንጀራ ጌታ ኢየሱስ ክርስቶስ ብቻ ነው። ይህም ብቻ አይደለም። የመጨረሻ አንድ የምናገረው ነገር አለ። ይሄ የዘላለም ይሄ የህይወት እንጀራ ከአይሁዳዊያን መና በምድርም ከምናውቀው ምግብ በጣም የተለየ የነፍስ ምግብ ነው። በነፍስ ውስጥ አንድ ጊዜ ከገባ በኋላ ነፍስም ምናዊ ያደርጋታል፣ ዘላለማዊ ያደርጋታል። ዘላለማዊ አድራጊ ነው። ጌታ ኢየሱስ ክርስቶስ አይሁዶች የሚያውቁትን በምድረ በዳ አባቶቻቸው የበሉትን መና አስታውሷቸው፣ በአባቶቻችሁ በምድረ በዳ አው ሙሴ አይደለም የሰጣቸው ግን የሰጣቸው አባቴ ነው ብሎ ከነገራቸው በኋላ አባቶቻችሁ በምድረ በዳ መና በልተዋል። ልክ ነው። ግን ሁሉም ምን ሆኗል? ሞተዋል። ይህንን ሞት ሲናገር ጌታ ኢየሱስ በቀጥታ የስጋን ሞት አልነበረም ሪፈር የሚያደርገው ምክንያቱም ብዙዎቹ በምድረ በዳ በጌታ ላይ በጣም አምፀው ነበር። የኤርትራን ባህር ከፍሎ ካሻገራቸው በኋላ አስደናቂ አስደናቂ ነገሮችን እያሳያቸው፣ አንዳንድ ነገሮችን ልትቀስላቸው፣ ውሃ ሲጠማቸው የሚጠጡት ውሃ ሲያጡ አለቱን ምታው ብሎ እግዚአብሔር ተናግሮ ወይም ለአለቱ ተናገረው ብሎ ተናግሮ፣ አንድ ትልቅ አለት ሙሴ ውሃ አውጣ ሲለው ውሃ እያወጣ ወንዝ በፊታቸው እየፈሰሰ ሲጠጡ አይተዋል። በጣም አስደናቂ ነገር ግን ብዙዎቹ በእግዚአብሔር ላይ አምጸዋል። ወደ ግብፅ መሄድ እንፈልጋለን። የግብፅ ነጭ ሽንኩርት ነጭ ሽንኩርት አሁን ናፈቀኝ የሚል ሰው አጋጥሟቸው ያውቃል? የግብፅ ነጭ ሽንኩርት አምሮናል፣ በቃ ወደ ግብፅ መመለስ አለብን ሲሉ ነበር። ያንን ያህል ተአምር ተሰርቶላቸው እና ብዙዎቹ ሞተዋል፣ ወደ ዘላለም ሲኦል ሄደዋል። ይሄኛውን እንጀራ ግን የሚበላ ነው ያለው ጌታ ኢየሱስ። ይሄኛውን እንጀራ የሚበላ እኔን የሚወስድ እኔን በሕይወቱ የሚቀበል እኔን በሕይወቱ ቦታ የሰጠ ደግሞም በእኔ ምሕረትና ቸርነት ያገኘ ለዘላለም ይኖራል ነው ያለው ጌታ ኢየሱስ። ዘላለማዊነትን የሚሰጥ እንጀራ ነው ይሄ ጌታ ኢየሱስ ክርስቶስ። ታዲያ ከዚህ ሌላ ምን መስበክ ያስፈልጋል? ለሰዎች ሁሉ ዘላለማዊነትን የሚሰጥ ጌታ ኢየሱስ ክርስቶስ ብቻ ነው እና ይህንን እንድናስብ በጣም በጣም እንድናስብ ጌታ ኢየሱስ የህይወት እንጀራ እንደሆነ እንድናውቅ እና ከእሱ ጋር እንድንጣበቅ በጣም በጣም ያስፈልገናል። እና የመጨረሻ መደምደሚያ ሀሳቤ ታዲያ እንዴት እንመገበዋለን የሚል ጥያቄ ላይ የተመሰረተ ነው። እንዴት ነው የምንመገበው ይሄንን እንጀራ ቁጥር 35 እና ቁጥር 48 ላይ በተደጋጋሚ ቁጥር 51 ላይ እና ውስጡን ሁሉ ጌታ ኢየሱስ ክርስቶስ የህይወት እንጀራ እኔ ነኝ፣ ከሰማይ አሁን የወረደ ለዓለም ህይወት የሚሰጥ እንጀራ እኔ ነኝ። ቁጥር 48 ላይ የህይወት እንጀራ እኔ ነኝ እያለ እየደጋገመ ነው ይናገር የነበረው። እና እንዴት ነው የምንመገበው ይህንን እንጀራ? በመጀመሪያ ማወቅ ያለብን ይሄ እንጀራ በአፍ የሚበላ አይደለም። እንጀራዎችን በአፍ እንበላለን አይደል? ይሄኛው ግን በአፍ አይደለም የሚበላው መንፈሳዊ ምግብ ነው በእምነት የምናገኘው በእምነት የምንቀበለው በእምነት ከሰውነታችን ከህይወታችን ከነፍሳችን ከመንፈሳችን ጋር ኢንተርናላይዝድ እንዲሆን ወይም ደግሞ የኛ እንዲሆን በእምነት ነው ጌታ ኢየሱስ ክርስቶስን መውሰድ የኛ ማድረግ የምንችለው ስለዚህ እምነት ያስፈልጋል እሱ ከቅድስት ድንግል ማርያም ተወልዶ ከሰማይ ነው የመጣው። ዘላለማዊ ነው። ያን ጊዜ አይደለም የጀመረው። ከዘላለም እስከ ዘላለም የነበረ ነው፣ ግን ለእኛ ሲል በቅድስት ድንግል ማርያም ውስጥ ተወልዷል። የሰውን ስጋ ለብሷል። የእኛን ኃጢአት ተሸክሞ በቀራኒው መስቀል ላይ ተሰቅሏል። የእኛን ኃጢአት ዕዳ፣ ዋጋ፣ ኩነኔ፣ ፍርድ በመስቀል ላይ ወስዶታል እና በሱ ላይ እምነታችንን ስናደርግ ኢየሱስ ክርስቶስን የራሳችን አድረግ ነው ማለት ነው። ይሄ ነው ይሄ ነው፣ እሱን የምንመገብበት መንገድ ያን ጊዜ ነፍሳችን ከሞተችበት ትነቃለች፣ ሕይወታችን እግዚአብሔርን ያውቃል እና ከእግዚአብሔር ጋር ግንኙነትና ህብረት ይኖረናል በክርስቶስ ኢየሱስ በጌታችን በኩል እኛ የእግዚአብሔር ልጆች ተብለን እንጠራለን። ማለት እግዚአብሔር አንሆንም። አንዳንድ ሰዎች እንደዛ ብለው የሚያስተምራሉ ውሸት ነው። እግዚአብሔር አንሆንም። እኛ ምንድን ነው የምንሆነው የእግዚአብሔር አዶፕትድ ችልድረን ነው የምንሆኑ ኤፌሶን ምዕራፍ አንድ ላይ ብታነቡ ወደ አዶፕትድ ልጅነት ነው ያመጣን ነው የሚለው ማለት እንደ ጉዲፈቻ ልጆች ነን ለእግዚአብሔር የምንሆኑ ግን ህይወታችን ይለወጣል የእግዚአብሔር መንግስት እና ሁሉን ነገር ወራሾች ነው የምንሆነው ግን ሰዎች ነን እንለወጣለን። አዲስ ህይወት፣ አዲስ ልብ፣ አዲስ ነፍስ፣ አዲስ አላማ፣ አዲስ መንፈሳዊ ግንዛቤ ነው የሚኖረን። እና በምድራዊ ጥረቶች አይገኝም። ይሄ በምድራዊ ጥረቶች አይገኝም፣ ምክንያቱም መጽሐፍ ቅዱስ የሚናገረው ስጦታ ነው። እኔ የህይወት እንጀራ ነኝ፣ ስለዚህ አሁን መታችሁ ውሰዱ ነው ጌታ ኢየሱስ ክርስቶስ እያለ ያለው እና የጸጋ ስጦታ ነው፣ የነፃ ስጦታ ነው። ጌታ ኢየሱስ ክርስቶስ መንግስተ ሰማይ የነፃ ስጦታ ነው እንደዚሁ ከእግዚአብሔር የምንቀበለው ነው የነፃ ስጦታ ቢሆንም እንኳን ግን ጌታ ኢየሱስ ክርስቶስ ከሰማይ ወርዶ በቀራኒው መስቀል ላይ ሞቶ ዋጋ ከፍሎ ነው የነፃ ስጦታ የሆነው እና ኤፌሶም ምዕራፍ 2 ቁጥር 8ና ዘጠኝ ላይ ጸጋው የእግዚአብሔር የነፃ ስጦታ ነው። እግዚአብሔር በጸጋው ነው ያዳናችሁ ይህም ስጦታ ነው እንጂ ማንም ሰው እንዳይመካ ከስራ አይደለም ብሎ ይናገራል። ማንም ሰው እንዳይመካ እኔ ክርስቲያን የሆንኩት አዋቂ ስለሆንኩ፣ ተመራማሪ ስለሆንኩ፣ ቆንጆ ስለሆንኩ፣ የዚህ ሀገር ሰው ስለሆንኩ ኖ አይደለም። ሁላችንም ኃጢአተኞች ነን። በጸጋና በነፃ ግን ጌታ እግዚአብሔር ያድነናል። እግዚአብሔር ይመስገን። የደህንነቱ እውነት ገብቶን ከሆነ በጌታ ስንሆን የእኛ ምግብ መሆን ይጀምራል ጌታ ኢየሱስ፣ እና ውስጣችን ዘላለማዊነት ይሞላል ውስጣችን መንፈስ ቅዱስ የሚያርፍበት የሚኖርበት እኛ የእግዚአብሔር ቤተ መቅደሶች እንሆናለን፣ እና በእግዚአብሔር እንመራለን የእሱ ባህርያትን ማሳየት እንጀምራለን። ደግነቱን፣ ፍቅሩን፣ ቸርነቱን፣ ለሰው ማሰቡን፣ ለሰው መጸለዩን፣ እነዚህ እነዚህን ሁሉ ነገሮች የምንለማመድ ሰዎች እንሆናለን እና ከዛም በየዕለቱ እሱም በመመገብ እንኖራለን። እንግዲህ ጌታ ኢየሱስን በመጀመሪያ በእንጀራነቱ በሕይወት እንጀራነቱ የወሰደ ሰው ከጀመረበት ጀምሮ በምድር ከምድር እስከሚሄድበት ጊዜ ድረስ ቃሉን በማንበብ በእምነት በፊቱ በመጸለይ እና ከሱ ጋራ በመራመድ ይኖራል ማለት ነው። እሱም በማምለክ በእምነት ከሱ ጋራ በመመላለስ ይኖራል እና ለሌሎች ሰዎች የማስተዋወቅ ስራ፣ የመስበክ፣ የመጸለይ፣ የመመስከር ችሎታና ጸጋም ደግሞ ከእግዚአብሔር ዘንድ ይቀበላል። ምክንያቱም እኛ ያገኘነው ነገር በጣም ልዩ ስለሆነ በቅርብ ቀን ከሰማቸው ዜናዎች አንዱ ወደ ማጠቃለያ ልመጣ ነው። በዚህ ከኢትዮጵያ በሊቢያ በኩል ሊቢያ እየሄዱ ከኢትዮጵያ ወደ ዩሮፕ ለመሻገር የሚሄዱ በጣም ብዙ ወጣቶች፣ ሴቶች፣ ወንዶች አሉ እና እግዚአብሔር ያንን እንዲያቆም ሰዎች በዛ መንገድ ወደ ዩሮፕ መሄዳቸውን እንዲያቆም መጸለይ ያለብን ግን ሰሞኑን በኢትዮጵያ ዜና ላይ ከተለቀቀው አንዱ ዜና አንድ በአንድ ጀልባ ውስጥ ከነበሩ 15 ሰዎች መካከል አንዱ ብቻ ተርፎ እንደው ኮማ ውስጥ ገብቶ ወይም ፌንቶ ሆኖ ወይም አንኮንሽስ ሆኖ በሄሊኮፕተር አንስተው አንድ አገር ሆስፒታል ውስጥ እያገገመን ያለው ግን ሲናገር ምንድን ያለው፣ አስራ አንድ ቀን ያለ ምግብ ቆይተው ነበር። አስራ አንድ ቀን እና ጀልባዋ ትንከራተታለች፣ እርዳታ ይጠይቃሉ፣ ማንም ዞር ብሎ አልወሰዳቸውም። ሰውየው ሲናገር ከጓደኛው ጋር ሴቶች ሲሞቱ እየጣሉ፣ ወንዶች ሲሞቱ እየጣሉ፣ ልጆች ሲሞቱ እየጣሉ ቆይተው በመጨረሻ ይሄ ብቻ ሰው ተረፈ እና ምልላችሁ ነው። ምግብ የምግብ እጦትም ጭምር ነው። ሌሎች ሌሎች ነገሮች ይኖራሉ። መንፈሳዊ ሕይወትም እንደዛው መንፈሳዊ ህይወታችን ጌታ ኢየሱስ ክርስቶስ ከሌለው አዘ ኤንድ ኦፍ ዘዴ እንሞታለን ከእግዚአብሔር ተለይተን እንሞታለን እና መንፈሳዊ ህይወታችን የጌታ ኢየሱስ ክርስቶስ እንጀራነት ገብቶት በጌታ በኢየሱስ ክርስቶስ ህይወት ውስጥ ካልሆነ አደጋ ውስጥ ነው የምንሆነው እና ዘላለማዊ ሞት ውስጥ እንሄዳለን እና ጌታ ኢየሱስ ክርስቶስ እንጀራችን የህይወት እንጀራችን ሊሆንልን ራሱን ሰጥቶናል እና እሱን እንቀበለው በሱ ውስጥ እንሁን የዘላለም ህይወት ይኖረናል። ለዘላለም አንጠፋም። ደግሞ በምድር ላይ ምንም የሚቀርብን ነገር አይኖርም። በምድር ላይ ሰዎች አማኞች በመሆናቸው የሚቀርባቸው ነገር አይኖሩም፣ ከኃጢአት በቀር ምንም ነገር እንደ ማንኛውም ሰው እንማራለን፣ እንበላለን፣ እንጠጣለን፣ እንኖራለን፣ እንኖራለን። ጌታ ይመስገን። ሊያሳድዱን ይችላሉ፣ ግን እንኖራለን፣ እንኖራለን። ጌታ ይመስገን። ስለዚህ ጌታ ኢየሱስ ክርስቶስ የህይወት እንጀራችን ቢሆንልን ግን ልዩ ሕይወት ያለን ሰዎች እንሆናለን። እግዚአብሔር ይባርከን።